ኢኮኖሚው አለ የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ወይም ዩኒዶ ዳይሬክተር ጀኔራል ለመሆኑ የሚወዳደሩት ሶስት እጩዎች ባለፈው ሳምንት በቪየና በሚገኘው ዋና መስሪያ ቤት ነበሩ። ሶስቱ እጩዎች በዕለቱ አምስት ሰዓታት በዘለቀ ስብሰባ ቢመረጡ ገቢራዊ እናደርገዋለን ያሉትንና ለተቋሙ ያላቸውን ርዕይ አቅርበዋል። ከሶስቱ እጩዎች አንዱ በመጪው ሐምሌ በሚደረግ ምርጫ ካሸነፈ ላለፉት ስምንት ዓመታት የተባበሩት መንግስታት የኢንዱስትሪ ልማት ድርጅትን በዳይሬክተር ጀኔራልነት የመሩትን ቻይናዊው ሊ ዮንግን ይተካል። ከእነዚህ መካከል አንዱ የኢትዮጵያው ዶክተር አርከበ ዕቁባይ ናቸው። እጩነታቸውን ከወራት በፊት ይፋ ያደረጉት አርከበ የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዳይሬክተር ጀኔራል ሆነው ቢመረጡ ስለሚከተሉት አመራር ማብራሪያ ሰጥተዋል የተባበሩት መንግስታት የኢንዱስትሪ ልማት ድርጅትን በማደግ ላይ በሚገኙ ሀገሮች ለኢንዱስትሪ ልማት መሪ ዓለም አቀፍ ተቋም አድርጎ የማጠናከር ና የመለወጥ ርዕይ አለኝ ኮቪድ-19 ካስከተለው ተጽዕኖ ተመልሰን መገንባት ስንጀምር የኢንዱስትሪ መስፋፋትን እንደገና ለመፈተሽ ልዩ ዕድል ተፈጥሯል ይህን የተቀናጀ አለም አቀፍ ጥረት ለማስ አሳካት አጠቃላይ የልማት አጀንዳና ለአካባቢ ተስማሚነት፣ ለጾታ እኩልነት እንዲሁም ለተጨባጭ ለውጥ ቅድሚያ የሚሰጥ የኢንዱስትሪ መስፋፋትን ለማበረታታት በማደግ ላይ የሚገኙና ያደጉ ሀገሮችን ማቀናጀት ያስፈልጋል። ዘላቂ የልማት ግቦችን በ2030 ለማሳካት ለተጣለበት ግዳጅም የሚጥርና የታደሰ የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ከምንጊዜውም በላይ ያስፈልገናል። በአግባቡ የተነደፈና ተግባራዊ የተደረገ የኢንዱስትሪ ማስፋፊያ እቅድ ሊያመጣ የሚችለውን ቀጥተኛና ተዘዋዋሪ ጥቅም እኔ ራሴ አይቻለሁ ያሉት አርከበ የፖሊሲና የኢንዱስትሪ ልማት ስትራቴጂ ዝግጅትና ትግበራን ጨምሮ ለሶስት አስርት ዓመታት ገደማ በመንግስት ኃላፊነት ማገልገላቸውን ጠቅሰዋል። ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ ሞት በኋላ አርከበ በዓለም አቀፍ መድረኮች የኢትዮጵያን ኢኮኖሚያዊ እድገትና የኢንዱስትሪላይዜሽን ተስፋ የሚያቀነቅኑ የመንግስት የግንባር ሰው ናቸው። ባለፉት ዓመታት በሐዋሳ በአዳማና በመቀለ ከተሞች የተገነቡ የኢንዱስትሪ ፓርኮች ሲመረቁ ባደረጓቸው ንግግሮች ኢትዮጵያ ዘርፉን ለማስፋፋት የመረጠችው መንገድ የወጪ ንግድን ለማበረታታት በሚሊዮኖች ለሚቆጠሩ ዜጎች የስራ ዕድል ለመፍጠር ክፋ ሲልም ዳጎስ ያለ የውጭ ምንዛሪ ማግኘት ሁነኛው መንገድ መሆኑን ጠቁመው ነበር። በሶስት የኢትዮጵያ ጠቅላይ ሚኒስትሮች የስልጣን ዘመን ያገለገሉት አርከበ በመንግስት ኃላፊነት በሰሩባቸው ዓመታት ያካበቱትን የስራ ልምድ ጠቅሰው ለኃላፊነቱ ብቁ መሆናቸውን አስረድተዋል። የስራ ልምዴ በተለይ ውጤታማ መዋለ ንዋይ ለማምጣት ስኬታማ አመራር መስጠትና ፖሊሲዎችን ተግባራዊ ማድረግ፣ አካታች እድገትን ማበረታታት፣ እንዲሁም ስራ የሚፈጥሩና የሚሊዮኖችን ሕይወት የሚለውጡ ፖሊሲዎች ተግባራዊ ማድረግን ይጨምራል። የአፍሪቃ ሀገራት የገጠሟቸውን መሰረታዊ ተግዳሮቶች ብቻ ሳይሆን በሌሎች በማደግ ላይ በሚገኙ ቀጠናዎች የሚገኙ አገሮች ያሉባቸውን ዘርፈ ብዙ ችግሮች ይረዳለሁ። in other developing and emerging regions. በማደግ ላይ ባሉ አገሮች የኢንዱስትሪ መስፋፋትን ለማበረታታትና ለመደገፍ ህዳር 8 ቀን 1959 ዓ.ም ተመረት የተባበሩት መንግስታት ጠቅላላ ጉባኤ ባስተላለፈው የውሳኔ ሀሳብ የተቋቋመው ይህ ተቋም በአሁኑ ወቅት 170 አባል አገራት አሉት። ድርጅቱን ከመሰረቱ አባል አገራት መካከል አሜሪካና ካናዳ ጥለው ወጥተዋል። ከአፍሪካ ኤርትራና ደቡብ ሱዳን ጭርሱን አባል አይደሉም። አርከበብ መረጡ የተባበሩት መንግስታት የኢንዱስትሪ ልማት ድርጅት አባል ያልሆኑ አገሮችን ተቋሙን እንዲቀላቀሉ መስራት ቅድሚያ የሚሰጡት ጉዳይ መሆኑን ተናግረዋል። የቀድሞ አባላቱ እንዲመለሱም ጥረት ያደርጋሉ። የተባበሩት መንግስታት የኢንዱስትሪ ልማት ድርጅትን ወደፊት ለሚገጥሙት ችግሮች የተዘጋጀ ተቋም አድርጎ ለመለወጥ ቃል ገብቼ እሱን ለማሳካት እሰራለሁ። ይህ መግባባት መፍጠር፣ ጥምረት ማበጀት፣ ከአባል ሀገራት ጋር በቅርበት መሥራት፣ ከግሉ ዘርፍ ጋር የሚደረገውን ውይይት መምራትና ዓለም አቀፍ ትብብርን ማበረታታትን ይጠይቃል። በእኔ አመራር ድርጅቱን የትጉ አገሮች እውነተኛ አጋርና የአረንጓዴ ዕድገት አቀጣጣይ በማድረግ እንለውጠዋለን። የኢንዱስትሪ ልማት፣ ውጤታማ የስራ ዕድሎች ፈጠራ፣ የኢኮኖሚ እድገት፣ ዘላቂ ልማትና የፆታ እኩልነትን የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ተልዕኮ ቁልፍ ግቦች አደርጋለሁ። የኔዶስ ሚሽን የተባበሩት መንግስታት የኢንዱስትሪ ልማት ድርጅትን ላለፉት ስምንት ዓመታት በዳይሬክተር ጀኔራልነት የመሩትን ቻይናዊው ሊዮንግ ለመተካት በኢትዮጵያ መንግስት በእጩነት የተጠቆሙት አርከበ ከጠቅላይ ሚኒስትር አብይ አህመድና ከአፍሪካ ህብረት ድጋፍ አግኝተዋል። የአፍሪካ ህብረት ስራ አስፈጻሚ ምክር ቤት ባለፈው ጥር ዶክተር አርከበ ብቸኛው የአፍሪካ እጩ ሆነው እንዲቀርቡ በሙሉ ድምፅ ወስኖ ነበር። አርከበ የአዲስ አበባ ከተማ ከንቲባነትን ጨምሮ በተለያዩ የኢትዮጵያ መንግስት ኃላፊነቶች ሰርተዋል። በከፍተኛ ኃላፊነቶች የሾማቸው የቀድሞው ኢህአዴግ ፈርሶ መስራቾቹ በተለያየ መንገድ ሲጓዙ፣ አርከበ ግን በጠቅላይ ሚኒስትሩ ልዩ አማካሪነታቸው እንደቀጠሉ ናቸው። መስከረም 25 ቀን 2013 ዓ ም በተጻፈ ደብዳቤ ኃላፊነታችሁን በማቆም ወደ ድርጅታችሁ ሪፖርት እንድታደርጉ የሚል ትዕዛዝ በህዝባዊ ወያነ ሓርነት ትግራይ ወይም ህወሀት ከተሰጣቸው በፌዴራል መንግስት ውስጥ የነበሩ 13 ተሿሚዎችና 27 የህዝብ ተወካዮች ምክር ቤት አባላት መካከል አንዱ ዶክተር አርከበ ነበሩ። ፓርቲያቸው ህወሀት ይመራ የነበረው የትግራይ መስተዳድር ከፌዴራል መንግስቱ ያለው ግንኙነት ሻክሮ ውጊያ ከተቀሰቀሰ በኋላም በአደባባይ አስተያየት ከመስጠት ተቆጥበው የሚታዩት አርከበ የተባበሩት መንግስታት የኢንዱስትሪ ልማት ድርጅትን ኃላፊነት ለመረከብ ሁለት ተፎካካሪዎች አሉባቸው። ላለፉት ስምንት ዓመታት ገደማ የጀርመን የኢኮኖሚ ትብብርና ልማት ፌዴራል ሚኒስትር ሆነው በማገልገል ላይ የሚገኙት ገርድ ሙለር የተባበሩት መንግስታት የኢንዱስትሪ ልማት ድርጅትን ለመምራት ከአርከበ ከሚወዳደሩ ሶስት እጩዎች አንዱ ናቸው። አሁን የያዙትን ኃላፊነት ከመረከባቸው በፊት የጀርመን የምግብ የግብርናና የሸማቾች ደህንነት ምክትል ሚኒስትር ሆነው አገልግለዋል። በአሁኑ ወቅት ሁላችንም ላይ ተጽዕኖ የሚያሳድሩ ዓለም አቀፍ ፈተናዎች ተጋርጠውብናል ያሉት ጌርድ ሙለር እኩልነትን ለማስፈን የተሻለ መልሶ ለመገንባትና የተፈጥሮ ሀብት እንዲያገግም ለማስቻል የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ቁልፍ ሚና ሊጫወት እንደሚችል ተናግረዋል። ክላመት ቼንጅ የከባቢ አየር ለውጥን እንዴት ማቆም እንዳለብን፣ እያንዳንዱ ሰው የኮቪድ-19 መከላከያ ክትባት ማግኘት እንዳለበት፣ ረሃብ በሌለበት ዓለም መኖር እንደሚገባን፣ በሕይወታቸው የተሻለ እድሎች ለሚመኙ ወጣቶች ጥሩ የሥራ እድሎች መፍጠር እንዳለብን እናውቃለን። ለዚህ መልሱም አካታችናም ዘላቂ የኢንዱስትሪ መስፋፋት ነው። ይህን ተግባራዊ ለማድረግ ደግሞ አሁን ፖለቲካዊ ቁርጠኝነት ያስፈልገናል። በእኔ ፕሮግራም የተባበሩት መንግስታት የኢንዱስትሪ ልማት ድርጅት የ2025 እቅድ ዳይሬክተር ጄኔራል ሊ ዮንግ ስኬታማ ስራ ላይ የሚገነባ ይሆናል። ከዚህ በተጨማሪ ለቴክኖሎጂ ለእውቀትና ለዲጂታላይዜሽን ሽግግር ለዘላቂ የልማት ግቦች ስኬት የሚሆን መድረክ በመፍጠር ድርጅቱን እናጠናክረዋለን። ከዚህም በተጨማሪ ለቴክኖሎጂ ለእውቀትና ለዲጂታላይዜሽን ሽግግር ለዘላቂ ልማት ግቦች ስኬት የሚሆን መድረክ በመፍጠር ድርጅቱን አጠናክራለሁ። እንዲህ አይነት መድረክ ክህሎትና ቴክኖሎጂን ማሳደግ፣ የታዳሽ ኃይሎችን አጠቃቀም ማስፋፋትና በዓለም ገበያና የምርት ሰንሰለት ወቅታዊ ዕድልን መክፈት ይኖርበታል። ሶስተኛው እጩ በአሁኑ ወቅት የተባበሩት መንግስታት የኢንዱስትሪ ልማት ድርጅት የዲጂታላይዜሽን ቴክኖሎጂና የግብርና ንግድ ዘርፍን በዳይሬክተርነት የሚመሩት የቦሊቪያው በርናርዶ ካልዛዲላ ሳርሜንቶ ናቸው። የኮቪድ-19 ወረርሽኝ የኢኮኖሚ እንቅስቃሴዎችን በማወክ በአነስተኛና ጥቃቅን ተቋማት ላይ ብርቱ ጫና ማሳደሩን የጠቀሱት ሳርሚየንቶ በተለይ ተጋላጭ በሆኑ ማህበረሰቦች ላይ መበርታቱን ተናግረዋል። ኃላፊው በዚህ ፈታኝ ጊዜ የተባበሩት መንግስታት የኢንዱስትሪ ልማት ድርጅት አስፈላጊነት እንደገና ተረጋግጧል ብለዋል። ዓለም የኮቪድ-19 ወረርሽኝ ካሳደረው ተጽዕኖ ሲያገግም በአነስተኛና ጥቃቅን ተቋማት ላይ ማተኮር እንደሚያሻ እምነታቸውን የገለጹት ሳርሜንቶ ተቋሙ በግብርና ንግድ፣ በጨርቃጨርቅ፣ ቆዳ፣ ታዳሽ ኃይሎችና የተሽከርካሪ ማምረቻዎች ዘርፍ ድጋፍ ማድረግ እንደሚገባውም ሞግተዋል። ለወቅታዊው ፍላጎት ምላሽ ለመስጠትና ለወደፊቱም ለመዘጋጀት ጤና ተኮር የኢንዱስትሪ ዘርፎችን ማጠናከር ይገባናል ሲሉ የተደመጡት ኃላፊው የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ብሎክቼን እና ሰው አልባ አውሮፕላኖች ወይም ድሮን በመሳሰሉ የቴክኖሎጂ ዘርፎች አባላት ሀገራቱን እንዲያግዝም ሀሳብ አቅርበዋል። በድርጅቱ በተለያዩ ኃላፊነቶች ማገልገላቸውን ጠቅሰው ለውጥ ሊያመጡ እንደሚችሉም ተናግረዋል። የተባበሩት መንግስታት የኢንዱስትሪ ልማት ድርጅትን አውቀዋለሁ። ከዚህ የተሻለ መስራት እንደሚኖርበትና እንደሚችልም እረዳለሁ። የኢንዱስትሪ መስፋፋት ዘላቂ ለውጥ ለማምጣት በመላው ዓለም ለወጣቶች ጥሩ ስራ፣ ማህበራዊ እንቅስቃሴና የተሻለ ሕይወት ለመፍጠር ጥቅም ላይ መዋል አለበት የሚል ቁርጠኛ አቋም አለኝ። በመጪው ሐምሌ የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ቦርድ አባላት ድምፅ ሰጥተው ቀጣዩ ዳይሬክተር ጀነራል ይመረጣል። ውጤቱ ህዳር 2014 ዓ ም በሚካሄደው የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ጠቅላላ ጉባኤ መጽደቅ ይኖርበታል። አድማጮች፣ የዛሬው የከኢኮኖሚው አለም መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።